የባለብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ በቀጥታ ከዋሽንግተን ዲሲ የአሜሪካ ድምፅ ስቱዲዮ የሚተላለፍላችሁ የዛሬ ሰኞ ሚያዝያ 21 2011 ዓ ም ምሽት የጋቢና ቪኦኤ ዝግጅታችንን እንሆ ጀመር። ማንነትን መሰረት ያደረገ ጥቃት ደረሰብን ሲሉ በቤንሻንጉል ጉሙዝ ክልል ማምቡክ ወረዳ የሚገኙ የአማራ ተወላጆች ገለጹ። በሌላ በኩል በቤንሻንጉል ጉሙዝ ክልል ዳንጉር ወረዳ በትራንስፖርት ዋጋ ለመግባባት በተፈጠረ ግጭት የስምንት ሰዎች ህይወት ጠፍቷል ሲል የክልሉ ርዕሰ መስተዳድር አስታውቋል። የዚህን ዘገባ ዝርዝር ከዜና በኋላ ይዘን እንመለሳለን። የኦሮሚያና የሶማሌ ክልል ህዝቦች ግንኙነትን ለማጠናከርና ለተፈናቃዮችም የተሻለ መፍትሄ ለመስጠት የሁለቱ ክልሎች ባለስልጣናት በጋራ እየሰሩ መሆኑን የሚናገርም ዘገባ አለ። የቀድሞ መከላከያ ሚኒስቴር ሚኒስትር አቶ ስዬ አብርሃ ስለ ቀድሞ ፕሬዚዳንት ዶክተር ነጋሶ ጊዳዳ ያመነበትን አድርጎና ተናግሮ በመሸበት አዳሪ አይበገሬ ሰው ነው። ከዚህም ላይ ደግሞ በጣም ትትና ቅም ሰው ነው። ዝና ታዋቂነት እውቀትና ትምህርት አለኝ ብሎ የማይመካ የማንኛውንም ኢትዮጵያዊ ኑሮ መኖሩን የሚያኮራው ሰው ነው። ሌሎች ለምሽቱ ያዘጋጅናቸው ቅንብሮችም አሉን። ፕሮግራሙን በመምራት ሀብታሙ ስዩምና ጽዮን ግርማ አብረናችሁ እንቆያለን። ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። የዩናይትድ ስቴትስ ማዕቀብ የተደቀነባት ኢራን በዚህ የአውሮፓውያን ዓመት ምጣኔ ሀብቷ በስድስት ከመቶ እንደሚቀጨጭ የዓለም የገንዘብ ድርጅት ተነበየ። አይኤምኤፍ ዛሬ ባወጣው ሪፖርት የኢራን የዋጋ ግሽበት እስከ አርባ በመቶ ሊደርስ እንደሚችልም አክሏል። የኢራን ኢኮኖሚ መጪ ዞታ የተነበየው ዩናይትድ ስቴትስ ባለፈው ዓመት ኢራን ላይ አዳዲስ ማዕቀቦች ከደነገገች በኋላ ያች ሀገር ለተወሰኑ ገዢዎች የነዳጅ ዘይት መሸጥ እንድትቀጥል ሰታት የነበረውን ፍቃድ ለመሰረዝ ከመወሰኗ አስቀድሞ መሆኑ ታውቋል። የትራምፕ አስተዳደር ቻይና፣ ህንድ፣ ጃፓን፣ ቱርክና ደቡብ ኮሪያን ጨምሮ ለዋና ዋና የድፍድፍ ነዳጅ ዘይት ገዢዎቿ እንድትሸጥ ሰጥቶ የነበረውን ፍቃድ የፊታችን ሐሙስ በይፋ ሊሰርዝ መሆኑ ታውቋል። ዩናይትድ ስቴትስ ኢራንን በዓመት ከነዳጅ ዘይት ንግድ የምታገኘውን 50 ቢሊዮን ዶላር በማሳጣት የኒውክሌርና ሚሳይል መርሃ ግብሮቿን እንድታቆም ጫና ልታደርግባት ትፈልጋለች። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት አስራ አምስተኛ መደበኛ ጠቅላላ ጉባኤውን በማካሄድ ላይ መሆኑ ተገለጸ። የክልልና ከተማ አስተዳደር እስልምና ምክር ቤት ስራ አስፈጻሚ፣ የምክር ቤቱ አባላት ዑላማዎች፣ እንዲሁም ተጋባዥ እንግዶች የተካፈሉበት ጉባኤ የምክር ቤቱ ፕሬዚዳንት ሼህ መሐመድ አሚን ጀማል በንግግር ከፍተውታል። ምክር ቤቱ በቀጣይ የሚካሄደው የዑላማዎች ጉባኤ ወሳኝ በመሆኑ ለጉባኤው መሳካት ድጋፉን አጠናክሮ እንደሚቀጥልም በንግግራቸው አስታውቀዋል። በገጠሩ የሀገሪቱ ክፍልና በመላው ሀገሪቱ ያሉትን የእስልምና ልህቃት ማዕከላትን የማጠናከር ስራ ድጋፉን በማጠናከር እንዳለበትም አሳስበዋል። በጤና ችግር ምክንያት የስራ መልቀቂያ ማቅረባቸውን ያስታወቁት የምክር ቤቱ ፕሬዚዳንት ሼ መሐመድ አሚን ጀማል መልቀቂያቸውም ተቀባይነት እንዲያገኝ ጠይቀዋል። የኢትዮጵያ ሙስሊሞች ተቋማዊ ለውጥ ኮሚቴ በቅርቡ በሚያካሄደው ጉባኤ በሚደረሰው የኢትዮጵያ ሙስሊሞች ድምዳሜ መሰረት ለሰላምና ለሙስሊሙ አንድነት ሲባል የመጅሊስን አመራር ለመረከብ ዝግጁ የሆነ አካል ካለ የስራ አስፈጻሚ ኮሚቴው ኃላፊነቱን ለማስረከብ ዝግጁ ነው ብለዋል። የአውሮጳውያን የትንሣኤ በዓል ዕለት ከደረሰው የብዙ ሰው ህይወት ያጠፋ የቦምብ ጥቃት ገና በማገገም ላይ የምትገኘው ስሪላንካ ሴቶች ፊታቸውን በሂጃብ እንዳይሸፈኑ ከልክላለች። ፕሬዚዳንት ማይትሪ ፓላ ስሬሊና እገዳውን ዛሬ ያወጡት ባለፈው ሳምንት እሁድ ከ250 በላይ ሰዎች ከተገደሉበት አብያተ ክርስቲያንና ሆቴሎችን ኢላማ ያደረጉ የቦምብ ፍንዳታዎችን ተከትሎ ባጸኑት የአስቸኳይ ጊዜ አዋጅ ስር መሆኑን ተመልክተዋል። የፕሬዚዳንቱ እርምጃዎች ለፍንዳታዎቹ ተጠያቂዎቹን አድኖ ለመያዝ በቀጠለው አሰሳ እንደሚያግዝ የሀገሪቱ ባለሥልጣናት አስታውቀዋል። ሮይተርስ ባወጣው ዘገባ እንዳለው ከፍተኛ የእስልምና ሃይማኖት ምሁራን ተቋም እገዳውን ለአጭር ጊዜ ባለው የጸጥታ ስጋት ምክንያት መደገፉን ነገር ግን በሂጃብ መሸፋፈንን የሚከለክለውን ሕግ ማውጣትን እንደሚቃወም አስታውቋል። አድማጮች ለሰዓቱ የያዝናቸው አጠር ያሉ የምሽቱ ዜናዎቻችን እነዚህ ነበሩ። ከቀሬ ካቢና ዝግጅቶቻችን ጋር አብራችሁን ቆዩ የጋቢና ጉዟችን ይቀጥላል። ጽዮን ግርማና ሀብታሙ ስዩ አብረን ከአድማስ ስንሻገር እንላችኋለን። ጋቢና ቪዌ የምትከታተሉት ከአሜሪካ ድምፅ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። ወደ ቀዳሚው ዘገባችን እናልፋለን። በቤንሻንጉል ጉምዝ ክልል ዳንጉር ወረዳ በትራንስፖርት ዋጋ አለመግባባት በተፈጠረው ግጭት የስምንት ሰዎች ህይወት ጠፍቷል። የክልሉ ምክትል ርዕሰ መስተዳድር ናቸው ይህን ያሉት። ግጭቱ ተረጋግቷል ያሉት ደግሞ የቤንሻንጉል ጉምዝ ምክትል ርዕሰ መስተዳድር አስራ አምስት ሰዎችም በግጭቱ ተጠርጥረው በቁጥጥር ስር ውለዋል ብለዋል። ናኮር መልካ ከአምቦ ተጨማሪ ዘገባ አለው። ግጭቱ ሲከሰት በአካባቢው ነበርኩ የሚል ተስፋውን ሙሉ ባለፈው ሳምንት አርብ በግምት ከቀኑ ሰባት ሰዓት ተኩል ላይ ስለተፈጠረው ጉዳይ ለአሜሪካ ድምጽ ተናግሯል። አሁንም ከተማው ነው ያለሁት። ይሄ ግጭት የተከሰተበት መጀመሪያ እዚህ በቤኒሻንጉል ጉምዝ ውስጡ ሆኖ መተከል ዞን ዳንጉር ወረዳ ውስጥ አሲካ ቀበሌ ነው። የግጭቱ መልስ በሁለት ሰዎች መካከል ነበረ በአንድ ጉምዝ ና ሌላ ብሔረሰብ ማለት ነው እና ኬዙ በትራንስፖርቴሽን ነው ይህን ያክል ታሪፎ ይህን ያክል ነው አልጨምርም አይነት ነገር ነው። እነሱ ከተጣሉ በኋላ አንዱ ጎጂ ሆኖ አንዱ ስገድል እነሱ ደግሞ ሌሎች ቀልቦችን እንደዚህ የመበቀል አይነት ነገር እነሱ ላይ ትንሽ አንዳንድ ግድያዎችን ፈጽሟል። በቁቶ ይህን ያክል ነው ባይባልም ኬዙ ይሄን ነበረ። ግጭቱ ወደ ሌሎች የገጠር ቀበሌዎች በመዛመቱ ምክንያት ሰዎች ተፈናቅለዋል ያለው ተስፋውን ከትናንት ከ ከመጣት ጀምሮ ግን የመንግስት ጸጥታ ባለስልጣናት በመግባታቸው ሁኔታዎች እየተረጋጉ ነው ሲል ተናግሯል። ሌላው በማምቡክ ጤና ጣቢያ ሐኪም መሆኑን የነገረኝ ስሙ እንዳይጠቀስ የጠየቀ በግጭቱ ምክንያት በግጭቱ ምክንያት ለደረሰ ጉዳትና ምርመራ ተከታዩን ተናግሯል። እስካለኝ መረጃ ድረስ እስካሁን ወደ አስራ ሶስት አካባቢ የሚሆኑ ሰዎች ችግር ተጎድተዋል። እኛ ጋር ከደረሱ በኋላ የሞተ ሰው የለንም። ከባድ ጉዳት የደረሰባቸው ሶስት ሰዎች ነበሩ። እነሱ እንዳቅራባ ወደሚገኙ ሆስፒታል ሄደዋል። ሌላ አስራ ሰባቱ የሚመጡት ምቶው ነው የመጡት፣ ከዛ ስክሪናቸው ነው የመጣት ሬሳ ምርመራ ብቻ ይሰራላቸው ናቸው እንጂ የተጎጂ ቤተሰብንም ሆነ ቆሰሉ የተባሉትን ሰዎች ስልክ ቁጥር አግኝቼ ስለ ጉዳዩ ለማናገር ያደረግኩት ጥረት አልተሳካም። የክልሉ ምክትል ርዕሰ መስተዳድር አቶ አድጎ አምሳያ በዳንጉር ማምቡክ ከተማ ተገኝተው ስለ ግጭቱና ስለደረሰው ጉዳት እያጣሩ መሆኑን ገልጸዋል። ባለፈው አርብ በአይሲካ ቀበሌ ስለተከሰተው ግጭትም እንዲህ ብለዋል። ዋናው መነሻው ምንድን ነው? እዛ ያሉ ተደራጅቶ የሚሰሩ በጨለማ የተሰማሩ ወጣቶች አሉ። በእነሱ መካከል እና በባለመኪኖች መካከል በሂሳብ እና በክፍያ ጋር ተያይዞ ያለው አለመግባባት ነው። ያን ተከትሎ የአንድ ሰው ህይወት አልፏል። ያን ተከትሎ የቤት ቤተሰቦቻቸው እዛው አካባቢ እንደገና ግድ እያፈጸሙ ከመጀመሪያ ጀምረው የብሔር መነሻ የለውም። ሆኖም ግን እዛ አካባቢ መነሻው ላይ ሶስት ሰው ነበረ ህይወት የጠፋ እዛ እንደተረጋጋ ግን ሟቾቹ ቤተሰብ ከመልሰው ማንቡኩ የሚባል ከተማ ላይ እንደዚሁ ግርግር ፈጠሩ። ባጠቃላይ እስካሁን ባለመረጃ እስከማታ ድረስ ስምንት ሰዎች ናቸው ህይወታቸው ያለፈ ሌሎች ግን ህክምና ላይ ነው ያሉት። ሆኖም ግን እስከ ትላንትና ድረስ እስከ ጠዋት ድረስ ችግር ነበረ የተወሰኑ ቦታዎች ላይ። ከትላንትና ከሰዓት በኋላ እስካሁን ባለው ሰዓት ግን ገጠር ቀበሌዎችም ከተማም ተረጋግተዋል። ግጭቱን ተከትሎ ተፈናቀሉ ስለተባሉ ሰዎችም ማብራሪያ ሰጥተዋል። ገጠር ላይ የተፈናቀለ ሰው የለም። ሆኖም ግን ከኢንቨስተሮች ጋር በመሆን ለቀን ሰራተኝነት የገቡ አርሶ አተሮች አሉ። እነሱ ናቸው በስጋት አንዳንዶቹ ከዛ ቀበሌ ላይ ተሰብስበው ያሉበት ሁኔታ ነው ያለ። ማህበረሰቡ ራሱ ሰብስቧቸው ለምሳሌ አቆታ የሚባል አካባቢ ላይ ወደ አንድ ሺ ሁለት መቶ የሚሆን ሰዎች እዛ ቦታ ላይ አሁን አሉ። ምን የደረሰባቸው ጉዳት የለም። ያው ከስጋት የመነጨ ነው። ለጊዜው ሁኔታ እየተረጋጋ ስለሆነ እዛው ባላችሁበት ሁኔታ ቆዩ። እሱም እንደዚሁ እንዲመለስ የሚል ስራ እየሰራን ነው የምንገኘው እንጂ ቤት ኑሮት ንብረት አፍርቶ ከቤቱ የተፈናቀለ አንድም ሰው የለም። ተሳሳተ መንገድ የተሳሳተ መረጃ የሚረጩ ግለሰቦች አሉ። ይሄ ሕብረተሰቡ ተጠንቅቆ ያለው ሪያሊቲ ከኛም ይሁን ከታች ካለው መዋቅር ጋር መረጃ እየወሰደ ሕብረተሰቡ ወደ ነበረው ሰላም በተረጋጋ መንገድ እንዲኖር ማድረግ ይገባል የሚል ነው ያለን። ከግጭቱ ጋር ተያያዥነት አላቸው የተባሉ እና በተፈጸመው የሰው ሕይወት መጥፋት ወንጀልም የተጠረጠሩ አስራ አምስት ሰዎች በጸጥታ ኃይሎች ተይዘው ምርመራ እየተካሄደባቸው መሆኑንም ተናግረዋል። የመንግስት ጸጥታ ኃይሎች በስፍራው በመሰማራታቸው አንጻራዊ መረጋጋት እየተመለሰ ነው ሲሉም ተናግረዋል። ለአሜሪካ ድምፅ ናኮር መልካ ካምቦ። ናኮር እናመሰግናለን። ወደ ቀጣዩ ዘገባ እንለፍ። በኦሮሚያና ሶማሌ ክልሎች አጎራባሽ ቦታዎች በተደጋጋሚ በተከሰቱ ግጭቶች በመቶዎች የሚቆጠሩ ሰዎች እንደተገደሉ ወደ አንድ ሚሊዮን የሚገመት ሰው ደግሞ መፈናቀሉ አይዘነጋም። መሰል ግጭቶች ጠፍተው በሁለቱ ሕዝቦች መካከል ሰላምና ወንድማማችነት እንዲሰፍን ይረዳል የተባለለት ምክክር ሚያዝያ 23 2011 ዓ ም በአዳማ ከተማ እንደሚካሄድ ተሰምተዋል። የአሁኑን መድረክ ዓላማና በመድረኩ ላይ ይነሳሉ ተብለው ስለሚጠበቁ ጉዳዮች ይነግሩን ዘንድ የአዲስ አበባው ወኪላችን መለስካቸው አመሀ ከኦሮሚያ ክልላዊ መንግሥት የኮሚኒኬሽን ጽህፈት ቤት ኃላፊ አድማሱ ዳምጦ ጋር አጭር ቆይታ አድርገዋል። አቶ አድማሱ የመድረኩን ዓላማ በመዘርዘር ይጀምራሉ። የተለያዩ የፖለቲካ አጀንዳ ለማስፈጸም የሚፈልጉ ሁለቱን ህዝቦች ለማጋጨት በተደረገው ጥረት መፈናቀለ የተከሰተው ነበር። ከሁለቱም ክልል ይህንን በዘላቂነት ለመፍታት አዲሱ አመራር የሁለቱም ክልል አመራር በቅርበት እየሰራ ነው። እነኝን የበለጠ አጠናክሮ መቀጠል ነው አንደኛው ዓላማ። ሁለተኛ ችግሮች ሲከሰቱ እንደ ትላንቱ በባህላችን፣ በእሴታችን፣ በሰከነና በሰለጠነ መንገድ መፍታት እንደምንችል የጋራ ግንዛቤ መያዝ ነው። ሶስተኛ፣ ዋናው አሁን ጠላታችን እንደ ሀገርም እንደ ክልል ጠላት ድህነት ነው፣ የልማት ፍላጎት ነው። ህዝብን ከህዝብ ሊያጋጩ የሚፈልጉ አካላትም ሊጠቀሙበት የሚፈልጉት መንገድ ይህንን እጥረት መነሻ በማድረግ ነው። ስለዚህ ከዚህ በኋላ ከዚህ ቀደምም የተጀመረ ነው። የሶማሌና የኦሮሚያ የህዝብ ለህዝብ ትስስሩ የልማት ትስስሩ አሁንም በቀጣይ የምንሰራቸውን የልማት ስራዎችን አብረን ለማቀድ አብረን ህዝቡን ተጠቃሚ የሚያደርግበትን ግንዛቤ መፍጠር ግንዛቤ መፍጠር ብቻ ሳይሆን ህዝቡ እንዲሳተፍበትና ልማቱን አብረን እንድናፋጥንና የጋራ የሆነ ልማትን ለማረጋገጥ አላማ አድርጎ ይህን ግንዛቤ ለማስጨበጥ ለሌሎች ብሔር ብሔረሰቦችም ተምሳሌት ሆነን አንድነን እንደ ብዙ ብዙም ሆነን እንደ አንድ ሆነን አገርን የማልማት አላማ የያዘ ነው። በመሰረቱ የህዝብ ለህዝብ ግጭት በሀገሪቱ የለም የሚሉት አቶ አድማሱ ዳምጠው በየስፍራው የሚቀሰቀሱ ግጭቶች ምክንያታቸው እንደሚታወቅም ተናግረዋል። ለዚህ ዋናው መፍትሄ ህግን ማስከበር እንደሆነም አልሸሸጉም። ይህንን ውይይት ከመጀመራችን በፊት የሁለቱ ክልል መንግስታት በተለይ ለውጡ እንዲመጣ ትልቅ ትግል አድርገዋል። ትልቅ መስዋዕትነት ከፍለዋል። በመስዋዕትነት ውስጥ ውይይቶች ተፈጥረዋል። ውይይቶቹ ችግሩን የመለየት ችግሩ የህዝብ ለህዝብ እንዳልሆነ ጥቂት የፖለቲካ አጀንዳ ያላቸው አካላት የሚፈጽሙ መሆኑን፣ ይህን ደግሞ ለመከላከል የህግ በላይነት መረጋገጥ እንዳለበት ከሁለቱ ክልሎች ጋር በቅርበት ከፌዴራል መንግስትም ጋር በቅርበት እየተሰራ ከዚህ ቀደምም ህዝብን ከህዝብ የሚያጋጨውና በዚህ ድርጊት ውስጥ ቀጥታም ሆነ በተዘዋዋሪ የተሳተፉ አካላት ለህግ እንዲቀርቡ እየተሰራ ነው። ይሄ ውጤት አስገኝቷል። ህዝቡ አንደኛ ህዝቡ ተረቷል። የህዝቡ ችግር እንዳለ ሁለተኛ፣ አጥፊዎች ለህግ ቀርበዋል። በቀጣይም ይህንን የህግ በላይነትን የማረጋገጡን ጉዳይ በጠነከረ አቋምና አንድነት እንደምንቀጥለው ሁለታችን ሁለቱም ክልል እየተነጋገረ ነው። ስለዚህ አስተማማኝ ሰላም ተፈጥሯል። አስተማማኝ ሰላም መፈጠር ብቻ ሳይሆን በቀጣይም ችግሮች እንዳይከሰቱ የችግሮችን ምንጭ በመለየትና የህግ በላይነትን ለማረጋገጥ ሁለቱም ክልሎች በቁርጠኝነት እየሰሩ ነው። ለመስራትም ቃል ገብተዋል። ይሄ አስተማማኝ ነገር ደግሞ መሰረት ሊይዝ የሚችለው በህዝብ በኩል ግንኙነቱ ጤናማና እንደ ድሮ ወደነበረበት ማድረግ ሲቻል ስለሆነ አስተማማኝ ሰላም ከመጣ የህግ በላይነት ከተረጋገጠ ህዝብ ለህዝብን ካገናኘን ልማትን አብረን ከሰራን ዘላቂ አንድነትን ማረጋገጥ እንችላለን ብለን ነው እየሰራን ነው ያለ ነው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ጋቢና ቪዮኤ ነው እያዳምጣችሁ ያላችሁት ከአሜሪካ ድምፅ ራዲዮ አብራችሁን ስለሆናችሁ እናመሰግናለን። መንፈሰ ጽኑ ያመነበትን አድርጎና ተናግሮ በመሸበት አዳሪ አይበገሬ ሰው ነበር። ይህንን ስለ ዶክተር ነጋሶ ጊዳዳ የተናገሩት የቀድሞ የመከላከያ ሚኒስትር አቶ ስዬ አብርሃ ናቸው። ዶክተር ነጋሶ ጊዳዳና አቶ ስዬ አብርሃ በኢህአዲግና በተቃዋሚ የፖለቲካ ፓርቲ ውስጥ ለረጅም ጊዜ አብረው ተሰልፈዋል። አቶ ስዬ በጓደኛቸው ህልፈተ ህይወት አዝነዋል። አገር የመርህ ሰው አታለች ብለዋል። ጽዮን ግርማ እናግራቸዋለች። ዳንዲ የነጋሶ መንገድ በሚለው መጽሐፋቸው ታሪካቸው በዳንኤል ተፈራ በሚገባ ተከትቧል። እንደ ተጓዙበት መንገድ ርቀት ታሪካቸውም በአባጣ ጎርባጣ የተሞላ እንደነበር ቀደም ብሎ በዚሁ መጽሐፍ በዝርዝር ሰፍሯል። የቀድሞ የኢትዮጵያ ፕሬዝዳንት ዶክተር ነጋሶ ጊዳዳ ህልፈተ ህይወታቸው ከተሰማ ዛሬ አራተኛ ቀኑን ይዟል። የፓርቲ አጋራቸው የስራ ጓደኛቸውና ወዳጃቸው የቀድሞ መከላከያ ሚኒስቴር ሚኒስትር ስዬ አብርሃ ከሚገኙበት ላይቤሪያ በስልክ አነጋገራቸው ነበር። መጀመሪያ አመሰግናለሁ። በዚህ አሳዛኝ በሆነ ወቅት ቆሜ ለመቅበር በማልችልበት ሁኔታ የተሰማኝን ሐዘን እድል በማግኘት እዚብር ክልል በጣም ነው የደነበጥኩት። በጣም ነው ያዘንኩት። ቅዳሜ ጠዋት ቤት እያለ ኢንተርኔት ስለ ሀገር ሁኔታ ሳገለባበት ነው መጀመሪያ የመጣልኝ ዜና ነው። በጣም ነው የደነበጥኩት። በጣም ነው ያዘንኩት። ዶክተር ነጋሶ ጋር ጊዜ አብረን ሰርተናል። በሽግግር መንግስት ሁለታችንን የአፍቃምራት ላይ ካቢኔ ውስጥ ነበር ያኔ ብዙ እሱም ከውጭ ነው የመጣው። ወይኔ አንተ ዶክተር ነገሰው አንተ ታ ማለቴ የአክብሮት የጓደኝነት ነው እንጂ ለእሱ ያለኝን አክብሮት ከመቀነስ አለመሆኑ አድማጮች እንዲገነዘቡልን እንፈልጋለን። የሽግግሩ መንግስት አብረን ሚኒስትሮች ነበር። የማስታወቂያ ሚኒስትር ነበር እሱ። ከዛ ጀምሮ ነው የተዋወቅ ነው መቀራረብ የጀመር ነው በጣም ስናገኝ እዛ አብረን እንጫወታለን። ብዙ ነገሮች እናነሳለን። ከዛ ወደ ኢህአዴግ ስራ አስፈጻሚ ኮሚቴ ሲመጣ ፕሬዚደንት ከሆነ በኢህአዴግ ስራ አስፈጻሚ እያንዳንዱ ቅዳሜ በመጣ ቁጥር እስከ ሚድናይት የኢህአዴግ ስራ አስፈጻሚ ኮሚቴ ስብሰባለ አብረን እናመሻለን፣ አብረን እንጨቃጨቃለን። ዶክተር ነጋሶ አዳማጭ ነው። ዶክተር ነጋሶ ጠያቂ ነው። ዶክተር ነጋሶ ከታቢ ነው። ማንኛውም ነገር ይጽፈዋል እና በዚሁ አከብረው ቀርበው ነበር፣ አደንቀው ነበር። ከዛ እንግዲህ ሁለታችንም ከኢህአዴግ ወጣን። ከዛ በኋላ እኔ ከተሰጣ በኋላ ተገናኘን። ስለሀገራችን ሁኔታ በሰፊው ተያየን። ከተቃዋሚዎች ጋር ስለመስራትና ተቃዋሚዎችን ስለማቀራረብ ብዙ ተመካከርን። ከተቃዋሚ መሪዎችን ሰራ መድረክ ጋራ ተቃዋሚ መሪዎች ጋር በጋራ አቋቋም ከዛ በኋላ መጥረት እንደተቋቋመው እንደገና አንድነት ጋር አብረን ተማክረን ነው የገባ ነው። ከዛ ወዲህም ቢሆን እኔ ወደ ውጭ ወጣ፣ ግን በስልክ እንገናኛለን። አገር ስገባ ደግሞ ሁሉ ጊዜ እንገናኛለን። አምና የስቅለት ዕለት አብረን ቁጭ ብለን ስለ ሀገራችን ሁኔታ ስንወያይ ነበር አሉ አቶ ሲሄ። ባለፈው ጥርም በስልክ ተደዋውለን ነበር ትንሽ መንቀሳቀስ ላይ ችግር ያጋጥመው እንደሆነ ከ ከቤት ወደ መኪና ከመኪና ወደ ቤት ካልሆነ በስተቀር የተቸገረ እንደሆነ ገልጸልኝ ነበር። እዚህ ያለ ሰው አዘር ሲያጣ በጣም ያሳዝናል። በዚህ ያለ ጓደኛ የምታከብረው ሰው ሲታጣ በግልም በጣም ያሳዝናል። ዶክተር ነቃ ሰው የመርህና የስነ አመክንዮ ሰው ነው። መንፈሰ ጭኑ ያመነበትን አድርጎና ተናግሮ በመሸበት አዳሪ አይደገረ ሰው ነው። በዚህ ላይ ደግሞ ጣም በጣም ትውትና አቅም ሰው ነው። ዝና ታዋቂነት፣ እውቀትና ትምህርት አለኝ ብሎ የማይመካ የማንኛውንም ኢትዮጵያዊ ኑሮ መኖርን የሚያኮራው ሰው ነው። እንደዛ ያለ ጠንካራ መንፈሰጽኑ ያለ ትልቅ ዝና ሰው ሌላ እንደዚህ ያለ ትሁት እና ቁም ሰው ሆኖ መገኘት። እነዚህ ሁለት ባህሪያት በአንድ ሰው ውስጥ መገኘታቸው ዶክተር ነጋሶን ታላቅ ሰው ያደርገዋል። ዶክተር ነጋሶ ሀገር ወዳድ ኢትዮጵያዊ ነው። የኦሮሞ ማንነትና መብት ተሟጋችን ነው። ነጋሶ ሁለቱም ገጽታዎች በሰብአዊነት በፍትሀዊነትና በአካታችነት መንፈስ አፋቅሮና አስተሳስሮ በመሄድ ረገድ ተምሳሌት የሆነን ሁላችንም ኢትዮጵያውያን የእኛ ከኛ የምንለው ፕሬዚዳንታችን ነው። ነጋሶ ለእኔ በእኔ እውቀት፣ በእኔ ትንሽ ግንዛቤ ይሄ ማለት ነው። ነጋሶ ከታቢ ነው ያሉት አቶ ስዬ። ማንኛውም ነገር ይሰጣል ይገርመኛል። ወረቀት ባይኖረው የሲጋራ ወረቀት ቀዶ እዛ ላይ ማስታወሻ ይጽፋል። አጋጣሚ አንድ አንድ ነገር ሲመጡ አንድ ጊዜ ይህን ነገር እውነት ነገር ብለህ ትይዘዋለህ። የእሱ ጋር ወረቀቱ አልኩት፣ ለምን ስለው እንደዚህ ማት ሚታደርገው አልኩት። ስየ ይህን ወረቀት ቤተጨቅ በኋላ በማስታወሻ ውስጥ ገለብጠዋለሁ። ደግሞ የታሪክ ተማሪ መሆን እንዳትረሳ የታሪክ ተማሪ ሆነ መጽሐፍ ማይ ማስታወሻ ማይ ተማሪ አይሆን ማለት ብዙ ማስታወሻዎች እንዳከማቻ ቃ ቢሆና እነዚህ ነገሮች በደንብ እንዲያዙ እንዲከበሩ ሁላችንም የተቻለ ያህል መጣር አለብን። አቶ ስዬ ለቤተሰቦቻቸው መጽናናትን ተመኝተዋል። ለባለቤቱ ለማዳም ረጊና፣ ለልጆቹ፣ ለመላ ቤተ ዘመድና ወዳጅ እና ደጋፊዎቹ መጽናናትን እመኛለሁ። በተለይ ለባለቤቱ ማዳም ረጊና ትንሽ የምለው አለኝ። ነጋሶ ባለፈበት ውጣ ውረድ ሁሉ ከጎኑ የቆመች ህጋዊ መብቱ የሆነውን ፕሬዚዳንታዊ መብቱ ተነስጎ ሲቸገር ሲታመን ያከመች ያስታመመች እውነተኛ የህይወት ባለደረባና ጓደኛ ናት። ለማለት መሰልቀው እናከብሻለን። ሁላችንም እናከብርሻለን። እግዚአብሔር ጥናቱ ይስጥሽ በማለት ይፈልጋሉ። በሰባ ስድስት ዓመታቸው ከዚህ ዓለም የተለዩት ዶክተር ነጋሶ ዕድሜያቸው ሙሉ የሰበሰቧቸው ማስታወሻዎች፣ ታሪኮችና መረጃዎች ባለቤት ናቸው ያሉት አቶ ስዬ ይህንን ታሪካቸውን ለማቆየት ለማክበርና ለማስቀጠል የሚቻልበትን ሁኔታ ማሰብ አለብን ብለዋል። ለአሜሪካ ድምፅ ፂዮን ግርማ ዋሽንግተን ዲሲ። የቀድሞውን የኢትዮጵያ መከላከያ ሚኒስትር ስዬ አብርሃ የሰማናቸው በቅርቡ ስላለፉት የቀድሞ ኢትዮጵያ ፕሬዚዳንት ነጋሶ ጊዳዳ የሰጡትን ምስክርነት ነበር የሰማነው። እያዳመጣቸው ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮ ቀጣዩ ዘገባ ወደ ባህር ዳር ይወስድናል። ወደ ባህር ዳር ከትላንት ከነበረው የትንሣኤ በዓል ዋዜማ የገበያን ውሎ የቃኘ ነው። ነገር ግን የበዓሉን ስሜት ዛሬም አልጠፋም እና እንዳለ ብናቀርብላችሁ ይጠቅማል ብለን ወደ እናንተ አምጥተነዋል። የባህር ዳሯ ዘጋቢያችን አስቴር ምስጋናው ናት ዞር ዞር ብላ ነዋሪዎችን ያነጋገረችው። ራሱ 19ኛ ዝይነ ድንግልን ስጋጅ ያዙን ነው። እስኪ ስምህን እንግለጽልኝ። ፈንታውን እባላለሁ። ዛሬ እንግዲህ የበዓል ገበያ ያው ፍየል እገዛ ስትል ነው ያገኘው እና እንዴት ነው ገበያው? በጣም ውድ ነው። አሁን ካየነው በጣም ውድ ነው። ፍየል አርባ እየተሸጠ ነው አራት ሺህ አምስት መቶ ብር እየተሸጠ ነው። እስከ አምስት ሺህ ባለው እየተሸጠ ነው። እና በጣም ውድ ነው። ከበጉ ፍየሉ አሁን በጣም ውድ ሆኗል። ካምናው ተመሳሳይ ወቅት ጋር ሲነጻጸር አረ በጣም ልዩነት አለው። የሁለት ሺህ ብር የሦስት ሺህ ብር ልዩነት ነው ያለው። በጣም ውድ ነው ነው እስትየው፣ ይህን በቃ አሁን የምንሄድ በግ ባለ እንጀራለን እስትየው፣ እንስራ። እሺ በል ቅነህ እስኪ ስምህን ንገረኝ፣ እና ምንድነው የምትሸጠው? ዝናቡ ኑር ልኝ ይባላል። በጎች ነው የምትሸጠው አይደል? እንዴት ነው ዘንድሮ ገበያ? ገበያው ምንም አይደለም፣ ምንም አይልም። በጎ ነው። ይኸው ትንሽ ኑሮ ውድነትም ነበረ፣ የፍርሽካ ምናምን ውድነት የቀለቡ። ገበያውም አይከፋም፣ በጎ ነው። ብዙ ሰዎች ያው የፍየልም የበግም ዋጋ በጣም ተወደደብን እያሉ እያማረሩ ነበር ነበርና እናንተ ደግሞ ዋጋ ጨምራችኋል ካምናው ተመሳሳይ ወቅት ጋር ወይስ አልጨመራችሁ? የተወሰነ ጭማሪ አለው። ጭማሪ የኖረበት ምክንያቱ ደግሞ ፉርሽካ በፊት የበጎች ቀለብ ሶስት መቶ ከፍተኛ ነበር፣ አሁን ግን አራት ደርሷል ፉርሽካ። ስለዚህ ያላዋጣን ስላለ ጭማሪውም ታይቷል። እኛም ጭምረን የጨመርነው ለዛ ነው። አንድ መቶ ብር በፉርሽካ ላይ ጭማሬ ካለ፣ እናንተ በበግ ላይ ስንት ነው የምትጨምሩ? የሚጭም ያ እንደ ጊዜው ብዛት ነው የሚደልብበት ጊዜ። አይ አሁን እኮ ሰዎች እያሉኛሉ ከአምናው ተመሳሳይ ወቅት ጋር ስናወዳድረው የሁለት ሺህ ብር ለውጥ አለ እያለ ይህን ያ አላምንበትም። የሁለት ሺህ ብር በግ ስንት ስንት የሚባሉ ናቸው? አሁን እነዚህ በጎች ከእኔ በጎች ያሉት መሸጫ ሶስት ሺህ ብር ያለ ከፍተኛ ስትጠራውስ፣ ስጠራው ተሶስት ሰላሳ ሶስት ሶስት ሶስት ሺህ ሁለት በሶስት የሚሸጡትን እንደዛ ነው የምጠራቸው አዛታች ዝቅተኛ ያለኝ 2400 አለ፣ 2500 አለ። እነዚያን ከ28 28 ምናምን ጠራችኋለሁ። የዶሮ ስንት ነው? ብዙ ዶሮዎች እያየው ነው። እና ዋጋቸው ከስንት እስከ ስንት ነው? ትንሹ ስንት ነው? ትልቁ ስንት ነው? ከፍ ያለው ያ ሶስትም ይሸጣል መጠናቸው ያነሱ ዶሮዎችን ስንት ነው የሚሸጡ? ሁለት ከምሳን ይሸጫል ነው። አልተወደደም ዘንድሮ ዶሮ በጣም ውድ ነው። ስንገዛም ያጎድ ነው የገዛ ነው። ስምሽን ንገርኝ። ና የዘንድሮ የገበያ ዋጋ እንዴት ነው? ስሜ ስሜ አልማዝ ሊሆ ገቢያው አሪፍ ነው ከበፊቱ ዛሬ ዘንድሮ የተሻለ ነው እውነት ዋጋ ማለት ነው በርካታ ሰዎችን አነጋግሬ ያለው ዘንድሮ በጣም ዋጋ ጨምሯል ሻጮችም ዋጋ ጨምሯል እያሉ ነው ከነጋዴው ነው ነጋዴው ነው እንጂ ቀጥታ የሚመጣው አርሳ ደሩ ደና ነው ገቢ ስሜ መልሽ ሆን ነው እንግዲህ አሁን የአመት ባል ገበያ ዶሮም እንቁላልም እየገዛሽ ነው ያገኘውሽና እንዴት ነው የአመት ባል ገበያ የምታል ገበያ አሪፍ ነው። ምንም አይልም። ያው ዶሮ ገዝተናል፣ እንቁላል እየገዛን ነው። ዶሮ ስንት ነው የገዛሽው? ሁለት መቶ ሰማንያ ብር። ጥሩ ነው። ምንም አይልም። አመቱ ያደረሰ እንቁላል። እሷ ስንት እየገዛሽ እንቁላል? አራት ብር እየገዛን ነው። ያሳይቷል በዓል ምክንያት በማድረግ ሶስት ከሃምሳ ነበር፣ አሁን የሃምሳ ሳንቲም ጭማሪ። መልካም በዓል ለሁላችን። ማርና ቅቤ ገበያ ውስጥ ነው ያገኘው። እስኪ ስምህን ግለጽልን። አብታሙ እባላለሁ ያው እንግዲህ ዛሬ እንደምታዩት የማርና ቅቤ ገበያ ብዙም ቀዝቀዝ ያለ ነው። ምክንያቱም ከዚህ በፊት ከሳምንትና ከሶስት ቀን ከአራት ቀን በፊት ስለወሰዱ ቀድሞ መነጠር ስላለበት ዛሬ የዶሮና የበግ ስለሆነ ነው ዛሬ ለዛ ነው የቀዘቀዘው። የቅቤ ዋጋስ ጨምሯል ወይስ ቀንሷል? እስኪ በደረጃ ዋጋ ጨምሯል። አሁን ባልም በተመለከለ ጨምሯል። አንደኛ ለጋ ቅቤ የሚባለው ሁለት መቶ ሀያ ድረስ ነው የሚሸጠው ሁለት መቶ ሀያ ሁለት መቶ ሰላሳ ሁለተኛ ደግሞ መካከለኛ የሚባለው ነው እስከ ሁለት መቶ ብር ድረስ ነው። በሳሉ መቶ ሰባ ድረስ ይሸጣል። ያው በዓሉን በተመለከተ ሆነ ነገር ተጨማሪ አለው። ማር የዳቦ መቶ ሰማንያ መቶ ዘጠና ድረስ ነው። የጠጅ ደግሞ መቶ ስልሳ ድረስ ነው ይሸጠዋል። ነው ያው በተወሰነ መልኩ ትንሽ ጭማሪ አድርጓል። እ የተጋነነ አይደለም። አምናው ተመሳሳይ ወቅት ጋር ሲነጻጸር በምን ያህል ጨመረ? ሀያ ሰላሳ ብር ጭማሪ አለው? መልካም በዓል እንዴት ነው የጨፌ ገበያ? አሪፍ ነው። ብዙ ሸማች አለ? አዎ በጣም አንድ ስሩ ጨፊያውን ስንት ነው የሚሸጠው? አልተወደደም አልተወደደም ነው። በዓል ስለሆነ በዓል ስለሆነ የግድ ነው። ያው ልናገኝ ስለሆነ መጠኑ ይቀንሳል። ሰው ይከራከራል ይከራከራል እንጂ ደንብ አይደል ያማ። መልካም በዓል ለሁላችን መልካም የትንሳኤ በዓል ተመኘውላችሁ። ለአሜሪካ ድምፅ ሬዲዮ አስቴር ምስጋና ነው። እንግዲህ አድማጮች መልካም የፋሲካ በዓል ሳምንት ብለናል። እስከ ዳግመ ትንሣኤ የበዓል ስሜቱ አያልቅምና መልካም በዓል ተመኝተናል። የዛሬው የጋቢና ቪዮኤ ፕሮግራማችን ደግሞ በዚሁ አብቅቷል። አድማጮች እንግዲህ አስተያየት ቢኖራችሁ በፌስቡክ አት ቪኦኤ አማሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየታችሁን አድርሱ። በሰላም በጤና ያገናኘን። ስናስተናግዳቸው ያመሸነው ጽዮን ግርማና ሀብታሙ ስዩም ነበርን። ዝግጅታችንን ሲያቀናብርልን የቆየው ሞክቤል ያባይረው ነው። ደህና ደሩ። በነገው ምሽት እንገናኝ። Radio Sagalli Americati.